ከሀገር ውስጥም ሆነ ውጪ አገር የመገናኛ ብዙኃን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን የኢህአዴግ ሊቀመንበርና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ኃላፊነት በተሞላበት ሁኔታ እስካሄድን ድረስ ሁላችንንም ተጠቃሚዎች እንሆናለን ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ኤርትራን እንደገና በማተራመስ ከሰዋል። አገራቸው የደቡብ ሱዳን ወገኖችን የምትሸመግለው ከማናቸውም ሳትወግን እንደሆነም ጠቅላይ ሚኒስትሩ አመልክተዋል። እስክንድር ፍሬው ተከታዩን ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ከኢትዮጵያ ብሮድካስቲንግ ኮርፖሬሽንና ከዛሚ ኤፍኤም ሬዲዮ ጋር ያደረጉት ቃለ ምልልስ የተለያዩ ርዕሰ ጉዳዮች የተዳሰሱበት ነው። የመረጃ ነፃነትን የተመለከተው ጥያቄ ከነዚሁ መካከል ይጠቀሳል። የመረጃ ነፃነትን አስፈላጊነት ያመነው መንግስታቸው ቀደም ሲል ያወጣ ሕግ መኖሩን ጠቅላይ ሚኒስትሩ አስታውሰዋል። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል ሚዲያዎች ሚዛናዊ የሆኑ ዘገባዎችን ማቅረብ አለባቸው ብለዋል። መገናኛ ብዙኃን ለማንኛውም የውጭ ተጽዕኖ ወይም የአስተሳሰብ ተጽዕኖ መጋለጥ እንደሌለባቸውም አሳስበዋል። ሰራዊት ስነ ምግባራቸውን ጠብቀው እስከሰሩ ድረስ ግን መንግስታቸው ለመተባበር ዝግጁ መሆኑን አመልክተዋል። ከዚህ አንጻር ከሀገር ውስጥም ሆነ ከውጭ መገናኛ ብዙሀን ጋር ተባብሮ ለመስራት መንግስታቸውና ፓርቲያቸው ከውሳኔ ላይ መድረሱንም አስታውቀዋል። ይህ ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚዎች ነን የምንሆነው። ከዚህ አኳያ የመንግስት ኃላፊዎች ለማንኛውም አይነት አገራዊም የውጭ ሚዲያ የመንግስትን ስራ በአግባቡ የማስረዳትና ግልጽ የማድረግ ሚዲያዎች ደግሞ ይሄን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለህዝቡ የሚገልጹበት ጠንካራውን ጠንካራ ደካማውን ደካማ ብሎ የሚያቀርቡበት ይሄ ሲባል የነሱ ነጻነት ተጠብቆ ማለት ነው። የትንተና የማካሄድ ነጻነታቸው እንደተጠበቀው ነው። ትንተናው የተሳሳተ ከሆነ ደግሞ ሌላ ትንተና ሌላው ደግሞ እየሰጠ እየሄዱ የሚሄዱበት፣ ነገር ግን ጉዳት የማያስከትል መሆኑን እያረጋገጡ መሄድ አስፈላጊ ይሆናል። ይህ እስከሆነ ድረስ ለዲሞክራሲያችን፣ ለእድገታችን ከፍተኛ አስተዋጽኦ ያበረክታል። ህዝቡም እንዲሳተፍ ያደርጋል በማስተካከሉም ይሳተፋል። በልማቱም ይሳተፋል። ስለዚህ ከእናንተ ጋራ ለመስራት በፓርቲ ጉባኤያችንም ላይ በግልጽ አስቀምጠናል፣ በጽሁፎቻችን እናወስነናልም። በክቡር ፕሬዚዳንቱ የመንግስትን አቋም በሚመለከት ጽሁፍም ላይ ንግግርም ላይ በግልጽ ተቀምጧል። አሁን ከእናንተ ጋራ የምናደርገውን ውይይት ከዚሁ የመነጨ ነው እና ወደፊትም ይቀጥላል። ይህም ሆኖ መገናኛ ብዙሀን ኃላፊነት በተሞላበት ሁኔታ ስራቸውን ሊያከናውኑ እንደሚገባ ነው ጠቅላይ ሚኒስትሩ ያሳሰቡት። ጥሩ ነገሮችንም በአንድ በኩል እያሳወቁ ጉድለቶች እንዳይደገሙም ወደፊት ደግሞ እንዲሻሻሉ ሊያደርግ በሚችል ገንቢ በሆነ ሁኔታ መገናኛ ብዙሀን ከህዝቡ ጋራ ማገናኘት አለባቸው። የመንግስት ስራውን ማገናኘት አለባቸው። ህዝቡ እንዲያውቅ ማድረግ አለባቸው። በዚህ ዙሪያ አብረን ብንሰራ ተጠቃሚዎቹ እኛ ነን። መገናኛ ብዙሀኖች ብቻ አይደሉ። እነሱ ስራቸውን ይሰራሉ፣ እኛ ደግሞ ከህዝቡ ጋር በመድረሳችን ተጠቃሚዎች ነን። ይሄ ማለት የመንግስትን ጥሩ ጎን ብቻ ያድርግ ማለት አይደለም። የመንግስት ጉድለትንም ጭምር ማሳወቅ አለበት ለህዝቡ። አንዳንድ ጊዜ ግን ጥንቃቄ የሚያስፈልገው ነገር እንዳለ ግን እናንተም መገንዘብ ያለባችሁ ነገር አለ። ከሙያ መስመር፣ ከሙያ ፍላጎት እና ሙያተኝነት ከሚያስገድደው መስፈርት ወጣ ብሎ የግል ስሜትን ለህዝብ ማድረስ ግን ሁሉንም ሰው ይጎዳል። መንግስትንም ይጎዳል፣ ህዝቡንም ይጎዳል፣ ሚዲያውንም ራሱን ይጎዳል። ስለዚህ ይህን ለእናንተ ነው የምተው። ጠቅላይ ሚኒስትር ሀይለማርያም በዚሁ ቃለ መጠይቅ ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተ አብራርተዋል። የኤርትራ መንግስት አሁንም ከማተራመስ ተግባሩ አልተቆጠበም ብለዋል። መንግስታቸው ተመጣጣኝ አጸፋ እርምጃ በመውሰድ አቋሙ እንደሚቀጥል ጠቁመዋል። ይህ አቋም ሊቀየር እንደሚችልም ግን አስጠንቅቀዋል። እንግዲህ የሚወስነው የእነሱ እንቅስቃሴ ነው። ማለት የዛኛው እንቅስቃሴ ይጎዳናል ብለን ባመንለት እንጨርሳለን አይ፣ ጎዳንም ዝም ብሎ እዛው ቢቆይ ምንም ሊያደርግ አይችልም ብለን ባመንበት እንደ አሁኑ እንቀጥላለን። ስለዚህ የሚወሰነው በሻዕቢያ ኳሱ ሁልጊዜ እንደምንለው ኳሱ ሻዕቢያ እግር ስር ላይ ነው ያለው። ይህን ኳስ ወደ ኢትዮጵያ አለመምታት ለሱ ጥሩ ነው የሚሆነው። ወደ ኢትዮጵያ የሚመታና ኳሱ ወደኛ ድንበር ወይም ወደኛ አካባቢ የሚመጣ ከሆነ ግን ተመልሶ ጎሉም ጭምር እንዳይኖር አድርገን እንሰራዋለን ነው እኛ በቲቪት ለመነጋገር አይደለም፣ ይሄን የምንለ ያለው የዓለም ህብረተሰቡ ያውቃል። ምን አይነት አቅም እንዳለን የደቡብ ሱዳንን የሰላም ሂደት በተመለከተም ኢትዮጵያ ከመንግስትም ሆነ ከተቃዋሚዎቹ ሳትወግን የማደራደር ሀላፊነቷን መወጣቷን ነው የተናገሩት ምንም ሌላ ፍላጎት የለንም በቀጠናው የተለያዩ ሀገሮች የተለያዩ ፍላጎት አላቸው አንዳንዶቹ በኢጋድ ውስጥ ያሉ ሀገሮችም ከመንግስት ጋር ወግነው የሚሰሩ እንዳሉ እናውቃለን ረባካችሁ ተዉ እንላቸዋለን አንዳንዶቹ ከተቃዋሚው ጋር ወግኖ የሚሰሩ አሉ ረባካችሁ ተዉ የሚቀድሞ የደቡብ ሱዳን ህዝብ ነው መሆን ያለብ እኛም መወገን ያለብን ከደቡብ ሱዳን ህዝብ ጋር ነው ከዚህም ወይም ከዛም ወገን መሆን የለበትም ብለን በተከታታይ ሰርተናል። እያገሮቹ እየተጓዝን ማለት ነው። መንግስት ወግናል እያጠፋ ነው ህዝቡን እየጎዳ ነው ስንለ፣ ደንገጥ ብሎ ይመለሳል። ያኛውንም ተቃዋሚ ወግናል ህዝቡን እያጠፋ ነው ስንለ፣ ደንገጥ ብሎ ይመለሳል። ዞሮ ዞሮ ሁሉም መጥቶ እኛ ባልነው መንግስትም፣ የወገነው የእኛ ጎረቤት ሀገርም፣ ሌሎች ጎረቤት ሀገሮችም፣ ተቃዋሚ የወገኑ ጎረቤት ሀገሮችም ዞሮ ዞሮ መጥተው ኢትዮጵያ ባስቀመጠችው አቅጣጫ ሁለቱም እንዲፈርሙ አድርገዋል። የደቡብ ሱዳን የሰላም ስምምነት በወረቀት ላይ ብቻ እንዳይቀር ለተግባራዊነቱ መስራታቸውን እንደሚቀጥሉም የወቅቱ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ጠቁመዋል። ጠቅላይ ሚኒስትሩ በሌሎች ርዕሰ ጉዳዮች ላይ የሰጧቸውን አስተያየቶች ከተጨማሪ ትንታኔ ጋር ልመለስባቸው ሞክራለሁ።